ኦሪት ዘፍጥረት ምዕራፍ አርባ ስድስት እስራኤልም ለእርሱ ያለውን ሁሉ ይዞ ተነሣ፣ ወደ ቤርሳቤህ መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሠዋ። እግዚአብሔርም በሌሊት ራእይ፣ ያዕቆብ የያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ! በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ፤ ዮሴፍም እጁን በዐይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሣ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ፤ እንስሶቻቸውንም በከነዓን አገርም ያገኙትን ከብታቸውንም ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆችና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶች ልጆቹን ሴቶች ልጆች ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው፣ ያዕቆብና ልጆቹ። የያዕቆብም በኩር ሮቤል የሮቤልም ልጆች ሄኖኽ፣ ፈሉሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር፣ የከነዓናዊት ልጅ ሳዑል። የሌዊም ልጆች ጌዶስን፣ ቀዓት ሜራር የይሁዳም ልጆች ኤር አውናን ሴሎም ፋሬስ ዛራ ኤርና አውናን በከነዓን ምድር ሞቱ የፋሬስም ልጆች ኤስሮም ሐሙል የይሳኮርም ልጆች ቶላ ፋዋ ዮቢ፣ ሺምሮን የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል ልያ በመስጴጦሚያ በሶርያ ለያዕቆብ የወለደችላቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቻቸው ሁሉ ሰላሳ ሦስት ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣ ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዮምና፣ የሱዋ፣ የሱዊ፣ በሪአ፣ እህታቸው ሴራህ። የበሪአ ልጆችም ሄቤር፣ መልክኤል። ላባ ለልጆቹ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን ዐሥራ ስድስቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮት ከተማ ካህን የጶጥፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ ሮስ፣ ማንፌን፣ ሁፊም፣ ጌራም አርድን ወለደ። ለያዕቆብ የተወለዱለት የራሔልም ልጆች እነዚህ ናቸው ሁሉም ዐሥራ አራት ነፍስ ናቸው። የዳንም ልጆች ሑሺም። የንፍታሌምም ልጆች ያዕፅኤል፣ ጉኒ፣ ዮፅር፣ ሼሊም። ላባ ለልጆቹ ለራሔል የሰጣት የባላ ልጆች እነዚህ ናቸው፤ እነዚህንም ለያዕቆብ ወለደችለት። ሁሉም ሰባት ነፍስ ናቸው። ከያዕቆብም ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡትም ከልጆቹ ሚስቶች ሌላ ሁላቸው ስድሳ ስድስት ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች ሁለት ናቸው። ወደ ግብፅ የገቡት የያዕቆብ ቤተ ሰዎች ሁሉ ሰባ ናቸው። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ፣ አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተ ሰዎች እንዲህ አላቸው። እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ። በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተ ሰዎች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፤ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን፣ ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው? ቢላችሁ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎችህ ከብላቴንነታችን ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን።